ማህደረ ዜና። የሪያድ ነገስታት የዛሬ ሁለት ዓመት ግድም በሦስት ወር እናጠናቅቀዋለን ያሉት ውጊያም አመት ከመንፈቅ አለፈው። የተባበሩት መንግስታት ድርጅትም የየመን ተፋላሚ ኃይላትን ለማስታረቅ ያረቀቀው ሰነድ ለነበር ታሪክ ከተዘጋም ወራት አለፉት። የመን እለት በእለት ትጠፋለች። ዜጋዋም ተራ በተራ ያልቃል። ሐኪም ቤት፣ መኖሪያ ቤት፣ የገበያ አዳራሽ በቦምብ ሚሳይል ይወድማሉ። ቅዳሜ ተረኛዋም ሰናአም ወዳሚው ለቅሶ ቤት ሟች፣ ቁስለኞች፣ ለቀስተኞች ነበሩ። ሀገሩ ጭቆናም፣ ግፍ፣ በደል፣ ድህነት አስመረሮት የተሰደደው ኢትዮጵያዊም ለየመን የውጊያ ቆሌ ጭዳ እየሆነ ነው። የየመን ጦርነትና ጥፋት የሀፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የሱሪያ ውጊያና የዋሽንግተን ሞስኮች ውዝግብ ያጠላበት የየመኑ ጦርነት የሚያደርሰው ጥፋት ዛሬም ከሀፍታ ዜናነት ባለፍ የዓለምን መገናኛ ዘዴዎች ትኩረት ብዙም የሳብ አይመስልም። የመኖች ግን በእርግጥ ያልቃሉ። ባለፈው ቅዳሜ ሰነአ ላይ የደረሰውን ጥፋት ያየ አንድ የከተማዋ ነዋሪ በሩሲያ የሚደገፈው የሶሪያ መንግስት ጦር አሌፖ ላይ ያደረሰው ጥቃት ቢሆን ኖሮ አለ፣ ለፈረንሳው ዜና አገልግሎት ዓለም አቀፉ ማህበረሰብ ምን እንደሚል አስብ ይጠይቃል። የሁፍ አማጽያን የመሠረቱት መንግስት የጤና ሚኒስትር ጋዚ እስማኤል ተጠያቂው ማሆነና አይነት ጥያቄያዊ መልስ አላቸው። በየመንና በህዝቧ ላይ ለደረሰው ለዚህ አሳዛኝ ጥፋት የተባበሩት መንግስታት ድርጅትን ተጠያቂ እናደርጋለን። የተባበሩት መንግስታት ድርጅት አንድ ስራው አልተጓደለም ሟች ቆስለኛ ይቆጥራል። ድርጅቱ በቅርቡ እንዳስታወቀው ሳውዲ አረቢያ መራሹ የተባባሪ ሀገራት ጦር የመንን በጦር ጀት መደብደብ ከጀመረ ካቻምና መጋቢት ወዲህ የተገደሉት ሰዎች ቁጥር ዘጠኝ ሺ ደርሷል። ከሶስት ሚሊዮን የሚበልጥ ተሰዷል። ይህ ቁጥር ባለፈው ቅዳሜ ሰነአ ውስጥ የተገደሉትን አይጨምርም። ሰዎቹም ፖለቲከኛም፣ ወታደር፣ ነጋዴም አስተማሪ፣ የመንግስት ሙያተኛ፣ ወይም የቤት ሰራተኛ ይሆኑ ይሆናል። ቅዳሜ ከዚህ አዳራሽ ያሰባሰባቸው ግን ለቅሶ ነበር። ሁለት አውሮፕላኖች ድንገት መጡ ይላሉ ያዩ። ከአዳራሹ ውጪ የነበረው ሰው ሽቅብ ከማንጋጠጡ በፊት አካባቢው ተደበላለቀ። ወዲያው ሌላ ሚሳኤል፣ ሌላ ትርምስ የሰንዓው ተባባሪ ዘጋቢያችን ግሮም ተክለ ሃይማኖት እንደታዘበው ጥቃቱም የተጠና ነው የሚመስለው። መግቢያ በሩ አካባቢ የነበሩ የአዳራሹ ግድግዳዎች እንኳን አልተረኩም። በትክክር ሰዎቹ ያሉበት ያሉበት ቦታ ላይ ነው ሁለት ጀ አባራት ሚሳኤል አካባቢ የተመታው እና የደረሰ ጉዳት አሁን ሚዲያዎቹ እንደሚዘግቡት ከአምስት መቶ እስከ ሰባት መቶ ነው። ይህም የመንግስት ያሉት ሚዲያዎች በአጠቃላይ የመጀመሪያው ቀን መቶ አርባ ነው ቢባልም ትናንትና የነበሩት የወጡት ሚዲያዎች ወደ አምስት መቶ ሲያደርሱት ዛሬ የነበሩት ጋዜጦች ደግሞ ወደ ሰባት መቶ እንደተጠጋ ጽፈዋል። ልቅስተኛው ከአዳራሹ የታደመው የሁፊ አማጽያን ከፍተኛ ባለስልጣን አባት በመሞታቸው ነበረ። የቀድሞው ፕሬዚደንት የአል አብዶላ ሳላህ ልጆችን ጨምሮ የሁፊና የደጋፊዎቻቸው የፖለቲካ ማህበራት ከፍተኛ ባለስልጣናትና የጎሳ መሪዎችም ነበሩበት። ብዙ ባለስልጣኖች ነበሩ። የተጎዱት ግን አጋጣሚ ወደ ስምንትና ሁለት ሴቆች ተጎድተዋል። ያው ህይወታቸው ሌሎች የተመቱት ወደ አንድ ሺ አራት መቶ ና አንድ ሺ ሶስት መቶ አካባቢ ሰዎች ሲሆኑ የሞቱት አሁን ዛሬዎቹ ጋዜጦች ወደ ሰባት መቶ እንደሆነ እየጠቆሙ ነው አለም አቀፍ የዜና ምንጮች እስካሁን ድረስ የሟቹን ቁጥር አንድ መቶ አርባ እንዳሉ ነው የሪያዱ ወኪላችን ስለ ሺህ ሽብሩ እንደሚለው አዳራሹ የተመታው ሆን ተብሎ እንደሆነ ሳውዲ አረቢያ የታተሙ ጋዜጦችም ፍንጭ ሰጥተዋል የሀዘን ስነ ስርአቱ ላይ የተሰበሰቡት ከፍተኛ የሁቲ መራሽ መንግስት ባለስልጣናት እንደታደሙበት ይታወቅ ነበራ። እና ምናልባትም እነዚህን ከፍተኛ ባለስልጣናት ኢላማ ያደረገ ሊሆን ይችላል የሚል ግምት አለ ብለው አንዳንድ ጋዜጦች የዘገቡበት ሁኔታ ነው ያለው። ጥቃቱም የሁቲ አማጽያን መሪዎችን በአንድ አዳራሽ እንዳሉ እዛው ለመፍጀት ያለመ መሆን አለመሆኑ ለየመኖች ትርጉም የለውም። በተለይ ትናንት ጥቃቱን ለማውገዝ ሰንዓ አደባባይ የወጣው ህዝብ እንደሚለው ሐዘን በተቀመጡ ሰዎች ላይ የተፈጸመ ዘግናኝ ወንጀል ነው። አሁን አልተብሎ የማይታሰብ ዘግናኝ ወንጀል ነው። የሐዘን አዳራሽ ይደበድባሉ ብሎ ማንም አያስብም። ጥቅሶ የተቀመጠ ህዝብን መግደል ጥያቄ እንጂ በእርግጥ መልስ የለም። ሳዑዲ አረቢያ መራሹ ጦር ሰላማዊ ወይም ያልታጠቁ ሰዎች የተሰበሰቡ ወይም የሚኖሩበትን አካባቢ በጦር ጀት ሲደበድብ የቅዳሜው የመጀመሪያው አይደለም። ትምህርት ቤት፣ ሐኪም ቤት፣ መኖሪያ አካባቢ በቦምብ ወይም በሚሳኤል ሲመታም የሚፈጠረውን የመገናኛ ዘዴዎች የአንድ ሰሞን ጫጫታን ለማቀዝቀዝ ሁሌም እንደሚደረገው ሁሉም የቅዳሜው ድብደባ የጫረውን ጩኸት ለማስከንም የሪያድ ነገስታት እናጣራለን እያሉ ነው። ጅዳ የሚኖረው ጋዜጠኛ ነብዩ ሲራክ የታዘበዋል። የጥምር ጦር መሪ የሆኑት ጀኔራል አንሳሪ መግለጫ ሰጥተውበት ነበር። በመግለጫቸው ላይ ያሉት ምንድን ነው? የሳውዲ ጥምር ጦር ሲቪሊያን ቦታ ላይ መደብደብን ፈጽሞ አይደግፍም። በተፈጠረው ሁኔታ ግን የኮሊሽን ጦር አመራሮች ማጣራት እንደሚያደርጉ እና በተለይም ደግሞ የአሜሪካን መንግሥት በጉዳዩ ላይ ያሉ ኤክስፐርቶች ባካፍለው ጉዳዩን በአጭር ጊዜ አጣርተው ለህዝብ ይፋ እንደሚሆን መረጃ ተጠ የሁቲ አማጽያንና ተባባሪያቸው የቀድሞው ፕሬዚደንት የአሊ አብዶላ ሳላህ ጦር በሳውዲ አረቢያ ላይ አጸፋ ጥቃት ለመሰንዘር ጊዜ አልወሰደም። ሳውዲ አረቢያን በሚሳይል ለመምታት ሞክረዋል። ዛሬም ደግመውታል። በጀዛና አካባቢ ባሉ የተራራማ ኮረብታማ ቦታዎች የሶቲ አማጽያን ሰርጎ ለመግባት የሚያደርጉት ሙከራ በአየር ኃይሉና እንዲሁም በምድር ጦር አማካኝነት እንደተከላከሏቸው ተናግረዋል። ትራንስ የሆነው ምንድን ነው? ጣይ በምትባል እዚህ ከመካ በጣም በአጭር ርቀት በአምሳ ኪሎ ሜትር በምትገኝ ከተማ ውጭ ያለ አዊያ በተባለ አካባቢና እንዲሁም ማሪን በተባለ ቦታ ሚሳይሎች ተኩሰው እንዳደረሱ፣ ነገር ግን ምንም ጥቃት እንዳልደረሰ ነው የተነገረው። ከጥቂት ወራት በፊት የተፋላሚ ኃይላት ተወካዮች ኩዌት ውስጥ መደራደር ሲጀምሩ በሰላም ያበቃል የሚል ተስፋ ተጥሎበት የነበረው ጦርነት አሁን ይበልጥ የተጋጋመ ነው የሚመስለው። የሰንዓው ተባባሪ ዘጋቢያችን ግሩም ተክለ ሃይማኖት እንደሚለው የሰላም ድርድር ብሎ ነገር መነገር ካቆመ ወራት ተቆጥረዋል። የዘመቻ ክተት ነው የሚሰማው። ትናንትና ምሽት ላይ የቀድሞ ፕሬዚዳንት አሊ አብደላ ሳላህ አጠቃላይ የሰራዊቱን የራሳቸውንም ጦር የሌላውም የሁቲንም ጦር ጭምር ወደ ድንበር ወደ ሳውዲ ድንበር እንቅስቃሴ እንዲጀምር እና ከፍተኛው ውጊያ እንዲነሳ ትእዛዝ ሰጠዋል። በቀል እርምጃም ማለት ይቻላል በተሞላበት መንገድ እርምጃ ይመሰግናሉ። በከፍተኛ ሁኔታ ቡም ማየት የሚቻለው አማራጭ በማጣት ያው ሀገሩ ላይ ነውና ጥቃት እየተሰነዘረበት ያለው ለሀገሩ ሲል ከሁቲዎቹ ጋር እየቆመ ነው ማለት እችላለሁ። በቀደምነት አጋጣሚ ባንክ ሄጄ ነበረ። ባንክ ምንም አይነት ገንዘብ የለም። ምንም አይነት ገንዘብ በቃ ባንክ ውስጥ ካርድን ስስከት ይተፋዋል መልሶ እና ምንም አይነት ገንዘብ የለም። ውስጥ ገብተህ ሁለት መቶ ዶላር እና ሶስት መቶ ዶላር ለመውሰድ በጣም ረጅም ሰዓት የሚያስቆም ወረፋ ነው ያለው። እንደዛ ሆኖ ግን የሁቲው መሪ ለሁቲ ገንዘብ እርዳታ አድርጉ ከአምሳሪ ያል ጀምሮ የምትችሉትን ያህል እርዳታ ስጡን ብለው ያው ለሰራተኛውም ደሞዝ የሚከፈል የለም ለአራት ወር ደሞዝ ያልተከፈለዋለ፣ ስድስት ወር ደሞዝ ያልተከፈለዋለ እና እርዱን ለወታደሩም ደሞዝ የሚከፈል ምናም ብለው ነበረ። በጣም የሚገርመው ነገር ሰው ወርቅ፣ መኪና፣ ምናም በሙሉ እየወሰደ ታህሪር ፖስታ ቤት ሲሰጥ እኔ ራሴ በአይን ይዞ ቦታ ላያጎኘ ይችላል። በኢራን ይደገፋሉ የሚባሉትን የሆቴ አማጽያንን ለማጥፋት ሳውዲ አረቢያና ተከታዮቿ የጀመሩት የአየር ድብደባ ባባሪዎቹን በተለይም የአስተባባሪዋን የሳዑዲ አረቢያን ምጣኔ ሀብት እየተፈታተነው ነው። ሳዑዲ አረቢያ ለጦርነቱ እስካሁን ድረስ ከአምስት ነጥብ ሶስት ቢሊዮን ዶላር በላይ ትከስክሳለች ብዙ ሳውዲዎች ያሳሰበ ጉዳይ ነው። የሳውዲ መንግስት እንዲሆን በቀጥታ አሁን እያደረገ ያለው የህጋዊ የተባለው ፕሬዚዳንት አብዱልመስ መንግስት በራሱ ሚሊሻዎች እያዋቀረ የሚከላከልበትና የሚያጠቃበት መንገድ ሁሉ ከማገዝ ባለፈ በእግረኛ ክብበት ሁኔታ ብዙም አይታይም። ህዝቡ በጣም ግራ የገባ ነው ይመስለው ይህም ላይ የደረሰው የመሰረተ ልማት አውታር ውድመት ደግሞ ከ14 ቢሊዮን ዶላር በላይ ተገምቷል። ጥፋቱም ለስደተኞች በተለይ ሰብሳቢ መንግስት ለሌላቸው ኢትዮጵያውያን ስደተኞች መድረሱ ነው ሌላው አሳዛኝ ክስተት። ድህነትና ጭቆናን የሸሹ ኢትዮጵያውያን ከባህር ከተረፉ አጋቾች ይጫወቱባቸዋል። ከአጋቾች ካመለጡ ወይም ከተለቀቁም አሸባሪዎች ከነዚህ ከተረፉ በጦርነቱ መሀል የጥይት ሰለባ ይሆናሉ። እሱም አንዱ ነው። ከሀገሬ የተነሳው ሳምሊ አምስት በባህርን ላይም በጣም ብዙ ችግር ደረሰብን። ባህርን አልሳኒ ያው አገቱልኛል። አግተው ስድስት ሺህ ብር እህትና ወንድም ነበሩኝ። እነሱ ተበድለው ተለቅተው እንትን ብለው ላኩልኛል። የአገቱ እህት ነው፣ ከባህር ነው። በቃ እነሱ ራሳቸው ትት ንትን እንደሚሉ አይታወቅም። መኪና ምናምን አዘጋጅተው ይዶልናል እዛ በቃ መውጫ ምንም እንትን ማለት የለም። እዛ በፍልጥና በንትን ብዙ ነገር ኖረ፣ ደበደቡን፣ አሰሩን። ደግሞ እንደገና በሴቶች ላይ የምናየው እንትን በጣም አስቸጋሪ ነው። ሴቶችን ምን መጫወቻ ነው በቃ ምንም ሴቶች አንድ ወንቱን ብሏት እንደሆነ አንዱ ለወጣታል ደግሞ እንደገና አንዱ ለወጣታ ደዛ በጣም ስታለ እሱና በቃ ምንም እኛም ወንዶች የተባል ነው ሰው ወንድ ልጅ ልጅ እየተቆረጠ ስንት ነገር ነው። በጣም ነው ግሩም ያክልበታል ሰው እያገቱ እያሰቃዩ ሰው እየገደሉ መኖራችን ኢትዮጵያዊና የምናውያኖች በመተባበር አሁንም ያለ ነው። ግን እዚህ ከተማ ውስጥ በሚደረገው ድብደባ በየአንዳንዱ ቤት አንዳንድ ሁለት ሁለት ኢትዮጵያውያን ሰራተኞች አሉ፣ አብረው እየሞቱ ነው ያሉ። ባለፈው ጊዜ ናሰር የሚባል ሆስፒታል ተመቷል። ወደ አስራ አንድ ኢትዮጵያውያን ሞተዋል። እንደገና ይሄ ዲስክ ምናም ፋብሪካ ተመቶ ወደ ዘጠኝ ኢትዮጵያውያን ሞተዋል። በቀደምነት ሊፈጃ አጣንጋ የሁቲዎች ሁ የሚኖሩበት ፎቅ ነው ተብሎ ሲመታ ሁለት ኢትዮጵያውያን ሞተዋል። ይሄ በግልጽ የምናውቀው ነው። እንግዲህ ትናንትና ደግሞ ከዛ ድብደባ ውስጥ ሁለት ጽዳት የሚሰሩ ኢትዮጵያውያን ከሞት ተርፈው በአካል አግኝተናቸዋል። እና በየቦታው ኢትዮጵያውያኑ ይጠለቁ ነው ያሉት። የኢትዮጵያ መንግስትም ሌላ ኃይልም ምንም ሊረዳቸው አልቻለም። የዩኤንኤችሲአር ምንም አይነት ቢሮውን ዘብቶ ነው ያለው። ከናካቸው ጦርነቱም ቀጥሏል፣ ጥፋቱም እኛ ለዛሬ ብቃን። ነጋሽ መሐመድ ነኝ። ቸር ያሰማል።